የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርስ፣ በ25 ሜትር ባንድ በ12040 ኪሎሄርስ፣ በ31 ሜትር ባንድ በ9485 ኪሎሄርስ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የቅዳሜ ሐምሌ 3 2013 ዓ ም ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ካሉን ዝግጅቶች ጥቂቶቹን እናሰማ። ትግራይ ውስጥ ስላለው ሁኔታ ክርክራለን። ጠቅላይ ሚኒስትር አብይ አህመድ በተለያዩ ሀገራት የሚገኙ የኢትዮጵያ ኤምባሲዎችን እና ቆንስላዎችን ቁጥር በግማሽ ለመቀነስ ያቀረቡት ሀሳብና ሌሎችም ቅንብሮች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። ሰኔ ዐሥራ አራት ሁለት ሺህ ዐሥራ ሦስት ዓመተ ምሕረት በተካሄደው የኢትዮጵያ ስድስተኛው ሀገራዊ ምርጫ ብልጽግና ፓርቲ መንግሥት ለመመስረት የሚያስችለውን መቀመጫ ቁጥር ለተወካዮች ምክር ቤቱ ማሸነፉ ተገለጸ። ፕሬዚደንት ሳህለ ወርቅ ዘውዴ በተገኙበት ሥነ ሥርዓት ላይ የብሔራዊ ምርጫ ቦርድ ባለስልጣናት በሰጡት ዝርዝር መሰረት የአሁኑ ገዢ ፓርቲ ከተወካዮች ምክር ቤቱ ከሁለት ሦስተኛው በላይ መቀመጫዎች ማሸነፉና ምርጫው በተካሄደባቸው ክልሎች ውስጥም አብላጫ የምክር ቤቶች መቀመጫዎችን መያዙ ተገልጿል። ሪፖርተሮቻችን ሂደቱን እየተከታተሉ ነው። እንደተጠናቀቀ ሙሉ ዘገባውን በዌብሳይታችንና በማህበራዊ ገጾቻችን ላይ እናወጣለን። በነገው ምሽትም እናቀርብላችኋለን። የአማራ ክልል ታጣቂዎቹን ከትግራይ ክልል በአስቸኳይ እንዲያወጣና ወደ ክልሉ ተጨማሪ ኃይል ለማስገባት የሚደረገው እንቅስቃሴ ሊቆም ይገባል ሲል የትግራይ ክልል መንግስት ዛሬ መግለጫ አውጥቷል። የክልሉ መንግስት ባወጣው መግለጫ ይህ ካልሆነ አስፈላጊ እርምጃ እንወስዳለን፣ ለሚፈጠረው ማንኛውም የሰውና የንብረት ኪሳራ ኃላፊነት የሚወስደው የአማራ ክልል መንግስት ነው ብሏል። ሙሉ ጌታ አጽብሃ ከመቀሌ ተጨማሪ አለው የትግራይ ክልል መንግስት ባወጣው መግለጫ ባለፉት ስምንት ወራት በክልሉ ህዝብ ላይ የዘር ማጽዳት ዘመቻ ያለውን መፈጸሙ በመግለጽ ይህም ዓለም አቀፍ ተቋማትና መገናኛ ብዙሀን ያጋለጡት ጉዳይ ነው ብለውታል። አሁንም እነዚህ ኃይሎች በትግራይ ህዝብ ላይ ሲያካሂዱት የቆዩትን ተግባር ለመቀጠል በትግራይ ህዝብ ላይ ጥላሸት የመቀባት ጉዳይ ተያይዘውታል ብሏል መግለጫው። መግለጫው ቀጥሎም ዘመቻ አሉላ አባ ነጋ ተብሎ በተሰየመ የማጥቃት ዘመቻ የኢትዮጵያ መከላከያ ኃይል ከትግራይ ክልል ተመትቶ እንዲወጣ ከተደረገ በኋላ የአማራ ክልል መንግስት የአማራ ህዝብ ከትግራይ ህዝብ ጋር ደም ለማቃባት እየሰራ ነው ሲል ከሷል። በተጨማሪም ታጣቂዎች ወደ ትግራይ እያስገባ ነው ብሏል መግለጫው። የትግራይ ክልል መንግስት ለህዝብ ስለሚያስብና ና ከአማራ ህዝብ ጋርም ደም መፋሰስ አይፈልግም ሲል አስታውቋል። ሆኖም ግን ለትግራይ ህዝብ ጥቅም ሲባል ህጋዊ እርምጃ ይወሰዳል በማለት ነው የገለጸው። ስለዚህም የአማራ ክልል ልዩ ኃይል ና ሌሎች ታጣቂዎች ከትግራይ ክልል በአስቸኳይ እንዲወጡም እንዲሁም ወደ ክልሉ እየገቡ ያሉ ሚሊሻዎችና ታጣቂዎች ከስሜት ወጥተው ተረጋግተው በማሰብ የሚያደርጉትን እንቅስቃሴ ሊያቆሙት ይገባል ሲል ነው መግለጫው ያስታወቀው። ይህ ካልሆንም አስፈላጊ እርምጃ እንወስዳለን። ለሚፈጠር ማንኛውም ሰብአዊ ና የንብረት ጉዳትም የአማራ ክልል መንግስትና እንዲሁም መግለጫው የትምክህት ኃይሎች ያላቸውን ኃላፊነት ይወስዳሉ ብሏል። ለአሜሪካ ድምፅ ሙሉጌታ አጽብሃም መቀለም አመሰግናለሁ። ሙሉጌታ ለዘገባው የአማራ ክልል ፕሬዚደንት አገኘሁ ተሻገር ሰሞኑን በሰጡት መግለጫ የወልቃይት ጥያቄ የሰላሳ ዓመት ዓመት የህዝብ የማንነት ጥያቄ ነው፣ በሕወሓት በጉልበት የተወሰዱት አካባቢዎች የአማራ ግዛት ናቸው፣ በክልላችን ሥር እያስተዳደር ናቸው ነው። ወልቃይት ጠገዴንና ራያን በጉልበት እንወስዳለን ማለት ሊታሰብ የማይችል ነው ማለታቸውን ፕሬዚደንቱ ዘግበናል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ዛሬ በተፈጸመ የመኪና ፈንጂ ጥቃት ቢያንስ ዘጠኝ ሰዎች ተገድለዋል። ጥቃቱ የተጣለው ባናዲርና ማዲና በሚባሉ ከተማይቱ ዋና ዋና ሆስፒታሎች አቅራቢያ ሲንቀሳቀሱ በነበሩ የመንግሥት ተሽከርካሪዎች ላይ እንደሆነ ተገልጿል። በአካባቢው ነበርኩ ያሉ አንድ እማኝ የጠቀሰው ዘገባ በፍንዳታው የንግድ ተቋማት ሕንፃዎችን መጎዳታቸውን ተናግረዋል። ጥቃቱ ኢላማ ያደረገው ኮሎኔል ፋርሃን ቀሮሌ የሚባሉ የፖሊስ ከፍተኛ መኮንን የነበሩበትን የተሽከርካሪዎች ቅልፈት ቢሆንም ኮሎኔሉ ከጉዳቱ መትረፋቸው ታውቋል። በብርቱ ተጎድተዋል የተባሉ ሌሎች ሰዎች ወደ ሆስፒታሎች የተወሰዱ ሲሆን የሞቱ ቁጥር ሊጨምር እንደሚችል ተገምቷል። ደቡብ ሱዳን ነጻነቷን የተቀዳጀችበትን አስረኛ ዓመት ዛሬ እያከበረች ነው። ይሁን እንጂ በገዢው የሱዳን ሕዝብ ነጻ አውጪ ንቅናቄ የሚመራው መንግስት በህዝቡ ላይ የበረታ የአስተዳደር ስርዓት ጭኗል የሚሉ ደቡብ ሱዳናውያን እየተሰሙ ነው። ብዙዎቹ መብቶቻቸውን ለማስከበር የሚያስችላቸው ነጻነት እንደሌለና ለዚህም ምክንያቱ ፕሬዚደንቱ ሳልቫኪር የፖለቲካውን ምህዳር ከአደጋ ለመጠበቅ ብዙ ባለመጣራቸው ነው ሲሉ ይከሳሉ። በሌላ በኩልም በፓርቲው ውስጥ የተነሳው የስልጣን ሽኩቻ ሀገሪቱን ለአምስት ዓመታት ተኩል ወደዘለቀ የእርስ በርስ ጦርነት እንደ ከተታትም ደቡብ ሱዳናውያኑና ተንታኞች ተናግረዋል። የዩክሬንና የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ የጦር መርከቦችና ጄቶች ጥቁር ባህር ላይ ለሁለት ሳምንታት የዘለቀ የጋራ ልምምድ አድርገዋል። ሐሳቡ ብቃታቸውንና የኃይላቸውን ጥንካሬ ለማሳየት እንደሆነ አሶሺየትድ ፕሬስ ዘግቧል። ይህ ዛሬ የተጠናቀቀው ልምምድ በጥቁር ባህር ላይ ወይም በማንኛውም ዓለም አቀፍ ውሃ ላይ ማንም የይገባኛል ጥያቄ ማንሳት እንደማይችል ለሁሉምና ለዓለም አቀፉ ማህበረሰብ ለማስገንዘብ የታለመ ነው ሲሉ የልምምዱ ተሳታፊ የሆነችው የአሜሪካ አውዳሚ የጦር መርከብ ዩኤስኤስ ሮስ አዛዥ ተናግረዋል። ሩሲያም ጎን ለጎን እዚያው ጥቁር ባህር ላይና በደቡብ ምዕራብ ሩሲያ ምድር ላይ የጦር ጀቶች የተሳተፉበት የድብደባ ልምምድ አካሂዳለች። የቶኪዮ ኦሊምፒክ አዘጋጆች ተመልካቾችን የማስተናገድ ሀሳባቸውን ቀይረው እገዳ ከጣሉ በኋላ በሁለት ሳምንታት ጊዜ ውስጥ የሚከፈቱት ጨዋታዎች የሚካሄዱት በባዶ ስታዲየሞችና አዳራሾች ውስጥ እንደሚሆን ተገለጸ። ከሁለት መቶ ሀገሮች የሚጓዙ ከአስራ አንድ ሺህ በላይ የዓለም ምርጥ አትሌቶች ይገኙበታል የተባለው የቶኪዮ ኦሊምፒክ አደባባዮች ተመልካች እንዲርቃቸው የተወሰነው ሀገሪቱ ውስጥ እየተባባሰ ባለው የኮሮና ቫይረስ መዛመት ምክንያት ነው። ባለፈው ወር ተካሂዶ የነበረ አንድ የህዝብ አስተያየት ጥናት ድምፅ ከሰጠ ሰው ሰማንያ ሦስት ከመቶ የሚሆነው የዘንድሮ የኦሊምፒክ ጨዋታዎች እንዲተላለፉ ወይም ጨርሶ እንዲሰረዙ የሚጠይቁ እንደነበሩ አሳይቷል። ለቶኪዮ ኦሊምፒክ ማካሄጃ የሚውለው አጠቃላይ ገንዘብ 28 ቢሊዮን ዶላር እንደሚሆን የመንግስቱ ኦዲት ባለፈው ታኅሣሥ አሳውቆ ነበር። በዓለም ዙሪያ በፈጣን ሁኔታ እየተስፋፋ ያለው የኮሮና ቫይረስ ዴልታ ዝርያ የኮቪድ-19ን ሥጋት እንዲያንሰራራና እንዲበረታ ያደረገው ሲሆን እስካሁን በወረርሽኙ ምክንያት የሞተው ሰው ቁጥር ከአራት ሚሊዮን መብለጡ ተዘግቧል። ኢትዮጵያ እስከ ትናንት ለሁለት ሚሊዮን አምሳ አምስት ሺህ አምስት መቶ ዘጠና ሶስት ሰው ክትባት መስጠቷን የጤና ሚኒስቴሯ አስታውቋል። ሚኒስቴሩ ባወጣው መግለጫ አስር ሺህ አምስት መቶ ዘጠና አራት ሰው ህመም ላይ እንደሚገኝ አንድ መቶ ሃያ ስድስት ሰው በጠና የታመመ መሆኑን ጠቅሶ እስከ ትናንት በኮቪድ-19 ምክንያት የሞተው ሰው ቁጥር አራት ሺህ ሦስት መቶ አርባ ሁለት መድረሱንም አመልክቷል። የዜናው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ወደ አዳነች ልመልሳችሁ። ሁለት በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አህዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202 2059942 ነው። አሁን ወደ ቀዳሚው ዝግጅታችን የትግራይ ቀውስ ፈተናዎች የመፍትሄ አማራጭ ሰላም እና ቀጣይ መንገድ በትግራዩ ቀውስ የሚታዩትን ወቅታዊና አነጋጋሪ ርዕሰ ጉዳዮች ጨምሮ ለግጭቱ ዘላቂ እልባትና የሰላም ዕድል እንዲሁም አብሮ የመኖር ዕጣን አስመልክቶ በሶስት ወገን የተካሄደ ክርክር ነው። በግጭቱ ውስጥ ባሉ ሶስት ወገኖች በየፊናቸው የሚነሱ ጭብጦችንም በየተራ ይፈትሻል። የክርክሩ ተሳታፊዎች አቶ ዮሐንስ አብርሃ፣ የቀድሞ የኢትዮጵያ ዲፕሎማት ከቶሮንቶ ካናዳ፣ ዶክተር ዮናስ ብሩ፣ በዓለም ባንክ ዓለም አቀፍ የሀገሮች የኢኮኖሚ ንፅፅር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ ከዋሽንግተን ዲሲ እና ዶክተር በርሀ ሀብተ ጊዮርጊስ ኤርትራዊ ለረጅም ጊዜ በዩኒቨርሲቲ መምህርነት ያገለገሉ ከአትላንታ ናቸው። የክርክሩን ክብደት ምክንያት መሰረት በማድረግ ሁለት ማስታወሻዎች በማስቀደም የፕሮግራሙን ሙሉ ፍሬ ነገር ለመከታተል በሚያስችል መልኩ ያሰማናል። በትግራዩ ቀውስ የሚታዩትን ወቅታዊና አነጋጋሪ ርዕሰ ጉዳዮች እና ለግጭቱ ዘላቂ ልባትና የሰላም ዕድል እንዲሁም አብሮ የመኖር ዕጣን አስመልክቶ ሶስቱን ወገኖች የወከሉ ተሳታፊዎች ያደረጉት ክርክር ነው። የክርክሩ ተሳታፊዎች አቶ ዮሐንስ አብርሃ፣ የቀድሞ የኢትዮጵያ ዲፕሎማት ከቶሮንቶ ካናዳ፣ ዶክተር ዮሐንስ ብሩ በአለም ባንክ ዓለም አቀፍ የሀገሮች የኢኮኖሚ ንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ ዋሽንግተን ዲሲ እና ዶክተር በረሀብተ ጊዮርጊስ ኤርትራዊ በዩናይትድ ስቴትስ ለረጅም ዓመታት በዩኒቨርሲቲ መምህርነት ያገለገሉ ከአትላንታ ናቸው። ተከታተሉን። እንግዶች፣ ሶስታችሁንም በድጋሚ አመሰግናለሁ። ለሁለተኛ ዙር ክርክር በወራት ውስጥ ተመልሳችሁ ተገናኝታችኋል። የምትከራከሩበት ጉዳይ የኢትዮጵያና የኤርትራ የአካባቢውንም ሁኔታ የሚመለከቱ ጉዳዮች ናቸው። ወደ ዋናው ፍሬ ነገር ከመግባቴ በፊት ሁለት ማስታወሻዎች አስቀድማለሁ። የምትከራከሩበትን ጉዳይ ክብደት የምትነጋገሩበትንም ጉዳይ ትልቅነትና አሳሳቢነት የሚመጥን በረጋ መንፈስ የሚካሄድ ከቁጣው ይልቅ ግራና ቀኝ የምታነሷቸው ነጥቦች ወይም ጭብጦች በአካባቢው የተሻለ ሁኔታ እንዲፈጠር በሚያግዙ ፍሬ ነገሮች ላይ ያተኮሩ እንደሚሆን አምናለሁ። ሁለተኛው ማሳሰቢያዊ ለሚቀርቡላችሁ ጥያቄዎች መከራከሪያዎቻችሁን ለማቅረብ የምትወስዱትን የጊዜ ገደብ ይመለከታል። ይህን ማሳሰቢያዊን ከልብ እንድትወስዱልኝ ይፈልጋለሁ። ብዙ ጠቃሚ ሀሳቦች እንደምታነሱ ተስፋ አደርጋለሁ። በወቅታዊ ጉዳዮች እንጀምራለን። በአጭር ጊዜ ውስጥ የሚለዋወጥ ሁኔታ ነው በአካባቢው የሚታየው። በየዕለቱ ያለውን ሁኔታ እንደሚከታተል ሰው ግራና ቀኝ የታዩ ሁለት አንኳር ጉዳዮችን ልውሰድና የኢትዮጵያ ሰራዊት ከትግራይ እንዲወጣ የተወሰደው ውሳኔ የተናጠል የተኩስ አቁሙን ውሳኔ ጨምሮ፣ በሌላ በኩል ደግሞ የህወሓት ኃይሎች ትግራይ የገቡበትን ሁኔታ አስመልክቶ እንደምታውቁት፣ ግራና ቀኝ ውዝግቦቹ ቀጥለዋል። ከውዝግቦቹ ባሻገር ግን ምን ፍሬ ነገር አለው? ምን አንድም ታስ አለው? የተወሰደው እርምጃ ምንድን ነው ውጤቱ የሚለው እንመለከታለን። የኤርትራ ጦርስ ከአካባቢው መውጣቱ ምን ትርጉም አለው? በዛሬ ዕለት የወጣ አንድ ዜና አለ፣ እሱንም እንመለከታለን። እስኪ ባጭር ባጭሩ እናንተ እስከተረዳችሁት ድረስ እነኚህ ሂደቶች ምን ትርጉም አላቸው? ከሩቅ ልጀምር። አቶ ዮሐንስ ቅድሚያ አድል ልስጦ አመሰግናለሁ። አሉላ ዶክተር በርሄም፣ ዶክተር ዮናስም መልሰን ስለተገናኘን ያነሳቸው ነገሮች ላይ እንድምታቸው ለእኔ ለትግራይ እንደ ትግራዋይ ለትግራይ ሕዝብ የተነሳበትን ዓላማ ያሳካበት ነው ብዬ አስባለሁ። ከመጀመሪያውም ጦርነት አንፈልግም ተብሎ ነበረ የለም፣ በጦርነት እናንበረክካለን ብሎ የመጣውን ኃይል አሸንፎ ገፍቶ ስለወጣው ለትግራይ ህዝብ ትልቅ እንድምታ አለው። በአንጻሩ ግን በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የተለመደው ማስተባበያ የሚመስል ግን ደግሞ በውሸት የተሞላ ነገር አስቀምጠዋል። አስበንበት የጽሞና ጊዜ ለመስጠት ትግራይን ለመጥቀም ነው ብለዋል። ሲሰራ ከነበረው ነገር ጋር አብሮ የማይሄድ ነገር ነው እየተደረገው እና ትክክል አይደለም። እሱ ኤርትራን በተመለከተ ተመሳሳይ ነው። እነሱም ተጋብዘው ገብተው ትግራይ ላይ በጣም ከፍተኛ የሆነ በደል ፈጽመዋል። ገፍተን እናወጣቸዋለን እንደተባለው አብዛኛው እየተገፋ ወጥቷል። አንዳንድ ቦታ ላይ ግን አሁንም የኤርትራ ኃይል አለ። ለምሳሌ በምስራቅ አይጋ አካባቢ፣ በምዕራብ እንደዚሁ ከተቀረው የብልጽግና ሰራዊትና የአማራ ኃይል ጋር በመሆን ሁመራ አካባቢ፣ አንዳንድ አካባቢዎች አሁንም የኤርትራ ኃይል አለና አሁንም ትግራይ ሳይወድ የትግራይ ህዝብ ሳይቀበለው በመሬቱ ላይ የጠላት ሀይል እንዳለ መውሰድ እንችላለን እና በአነሳሁን ይህንን ነው ማለት የምችለው። መልካም ዶክተር ዮናስ የእርስዎ ነው። እሺ፣ በመጀመሪያ አሁን አንድ ከተባለው ነገር ውስጥ ጦርነት አንፈልግም እያልን ተገደን ገብተን ነበር የሚለው አባባል ትንሽ ከእውነት የራቀ ነው። ህወሀት እንደነበረ ጦርነቱን የጀመረው ራሳቸው አምነዋል። ኢንተርናሽናል ድርጅቶችም መንግስታትም ብለውታል። እንደነዚህ እነዚህ አይነቶቹ ነገሮች ለእውነት ያለንን አክብሮት ማሳየት ያለብን ይመስለኛል፣ እዚህ ክርክር ላይ። በሁለተኛ ደረጃ እኛ እንግዲህ ሁላችንም ውጭ ነው ያለ ነው። በኢትዮጵያ መንግስት በኩል ትላንት ተደርጎ የወጣንበት ነው የሚል አመለካከት ነው የተሰጠን። በህወሀት በኩል ደግሞ በጦርነት አሸንፈናቸውን የወጣ ነው የሚል ነው። ሆኖም ግን የኢትዮጵያ መንግስት መሳሪያዎችን ሁሉ ማውጣት መቻሉ በተለይ ከባድ መሳሪያዎችን፣ ታንኮችን የመሳሰሉትን ነገር በሞላ ከትግራይ ውስጥ ማውጣት መቻሉ፣ ትግራይ በጦርነት ቢያሸንፍ ኖሮ ከማንኛውም የበለጠ እነዚህም መሳሪያዎች እጁ ማስገባት ነበረ። ስትራቴጂውም የሚሆነው ይሄ ነገር የሆነው ከትግራይ ጋራ ወይም ከቲፒኤልኤፍ ጋራ ውጊያ በጣም ከባድ ነው። ከፊት የሚያስቀድሙት ህዝቡን ነው። እነሱ ሲገሉህ ጀግናው የህወሀት ወታደር የኢትዮጵያን ወታደር እንደመሰሰ ይባላል። የሲቪሊያን ልብስ ለብሶ ነው የሚመጡት የኢትዮጵያ ወታደር ወይም የኤርትራ ወታደር በሚገላቸው ጊዜ ፎቶግራፍ ተነስቶ ቪዲዮ ተነስቶ ይሄውና ሲቪሊያኖችን እንደዚህ ይገላሉ ይላሉ። በእንደዚህ አይነት ሁኔታ ላይ በተለይ ደግሞ በዚህ ረጅም በሆነና ሰፋ ባለ የፐብሊክ ሪሌሽንስ የኢንተርናሽናል ኮሚኒቲ ሁሉ ያን ነገር ስለሚያራግበው የኢትዮጵያ መንግስት አንድ እጅ ወደ ኋላ ታስሮ ነበር ይዋጋ የነበረው። የኤርትራ መጦሮች እነዚህን አለመገንዘብ ማለት ቲፒኤልፍ እና ህወሀት ቱ ታውዝንድ ፊፍቲን ቱ ታውዝንድ ሲክስቲን እንደገና በ2020 የተለያየ እድሎችን አሳልፏል። ከኢትዮጵያ ህዝብ ጋር አብሮ መስራት የነበረበትን ሁሉ በትምክህትና በማና ልብኝነት ተነስቶ ጦርነት ገብቶ ለትግራይ ህዝብ ብዙ አስከፍሏል። አሁንም ይሄ ልብ እየተነሳ በጦርነት አሸንፈን አስወጣናቸው ከፈለግን ማስመራ ድረስ ከፈለግን የአማራ ግዛት ውስጥ ገብተን ገና ህብረሰረሰራቸውን እንሰብረዋለን የሚለው ከአሁን በፊት እንደዚህ አይነቱ ጉራና እንደዚህ አይነቱ ማናለብኝነት ወይም ኢንቪንሲቢሊቲ ለትግራይ ህዝብ ያመጣውን አይተናል። ለቲፒኤልኤፍ ያመጣውን አይተናል። ምንድን ነው ያገኙት ከዚህ ጦርነት? ወልቃይት ከእጃቸው ወጣ፣ ራያ ከእጃቸው ወጣ፣ ሰማኒያ ፐርሰንት መሳሪያ ከእጃቸው ወጣ። ለስምንት ወር ከድንጋይ ድንጋይ እየዘለሉ ሲኖሩ ነበር መሪዎቻቸው። ስለዚህ ይሄንን መገንዘብ ለኢትዮጵያ ብቻ ሳይሆን ለትግራይ ህዝብም፣ ለህዝብ ትግራይ አመራርም በጣም አስፈላጊ ነው ባይነው። መልካም ዶክተር በርሄ እኔ የውስጥ ጉዳይ ገብቼ ብዙ እንትን ለማድረግ አልፈልግም። ግን ከኤርትራ ጋር ላለው ግንኙነት ትንሽ አቶ ዮሐንስ ስላነሳው ነጥብ ደግሞ ምናልባት አንድ ማስታወስ እንፈልገው ኤርትራ እስካሁን ድረስ ለረጅም ጊዜ የታጋሽነት የቆየችው በፍርድ ወይ በሽምግልና እንበለው በአልጀር ስምምነት መሰረት የተወሰነው ድንበር ከባድመ እና ሌሎች ቦታዎች ትንሽ ቦታዎች መጠበጡ የትግራይ ኃይል መንግስት በነበርበት ጊዜ መንግስትን ይዞ ፌዴራል መንግስት ከዛ በኋላ ደግሞ መጨረሻ ላይ ደግሞ ላለፉት ሁለት ዓመታት የአብይ መንግስት ከመጣ በኋላ ወይ አብይ በመሪነት ከመጣ በኋላ ል መንግስት ፍላጎትና ውሳኔ ማስፈጸም የማይቻልበት ደረጃ ደርሶ የትግራይ ክልል መንግስት እንደ ልዑል መንግስት ሆኖ ራሱ ከሌላ መንግስት ጋር ጦርነት የሚያስገባ ሁኔታ መከተል ጀምሮ ነበር። የኤርትራ መንግስት ያንን ሁኔታ በትዕግስት ስላለፈው መጨረሻ ላይ ቀስ በቀስ መሬትን ለማግኘት ችለዋል። እና አሁን ያለው እዛ በጣም የተወዛገበ ይሄ ዝብርቅብቅ ያለ አካሄድ እና አስተሳሰብ ሁኔታውን ያለየለ አይደንቲቲ ክራይስስ ኢትዮጵያ ውስጥም እየተገለጸ ነው እየሄደ ያለው እና ምን ብዙ የስራ ምን አይነትን ጊዜ አልጠብቅም። ፍሮም ኤክስፒሪንስ በጣም ስለዚህ የሆነ ውሳኔ መወሰድ ያለበት ነው። የትግራይ ሀይል እንደ መንግስት ዲል ማድረግ ይፈልጋል። አሁንም አንዳንድ ምስል ላይ እንደምንሰማው የኤርትራ መንግስት ከኛ ጋር ብቻ ነው ዲል ማድረግ ያለበት የሚል አይነት ነገር በዚህ ጉዳይ ይሰማል እና ዝቅ ዝቅ ያለ ነገር የልጆች ጨዋታ እየመሰለ ነው የሄደው። ግን መጨረሻ ላይ ኦፍኮርስ የሰው ሕይወት ስለሚበላ በጥንቃቄ ፈልጓል። ዜኑ ማም ነው። መልካም። አሁን ያለውን የአካባቢው ሁኔታ አስመልክቶ የኢትዮጵያ ጦር ከትግራይ መውጣቱን እና የተናጠል የተኩስ ማቆም ውሳኔውን፣ በአንጻሩ ደግሞ የህወሓት ኃይሎች ትግራይን መቆጣጠራቸውን አስመልክቶ በጠቅላላ ሀሳብ ደረጃ አይተዋልና እስኪ በጠቅላይ ሚኒስትሩ የተነገሩ ድምፆችን ላሰማና ወደ አስተያየታችሁን መለሳለሁ። የሰራዊት ማውጣትን በሚመለከት ያው ከዚህ ቀደም ሀሳቡን መግለጹ የራሱ ችግር ስላለበት ከወታደራዊ ዲሲፕሊንና ምስጢር አንጻር አልተገለጸም። ግን አሁን ግልጽ ለማድረግ እኛ ወታደር ያወጣ ነው። ትናንትና መቀሌ ወጣ ሲባል ስትሰሙ አይደለም፣ ከአንድ ወር በላይ የፈጀ ፕሮሰስ ነው። በአራት ግንባር ከፍለን እያወጣን ነበር። በአንደኛው ግንባር ትጥቆቻችንና ወታደሮቻችን ስናወጣ እናንተም አልጠረጠራችሁ፣ ጁንታውም አልጠረጠረም፣ ብዙ ሰው አላወቀም። ሁለተኛውን ዙር ስናወጣ ለምሳሌ ከምርጫ 15 ቀን በፊት ሰፊ ኃይል አወጥተናል። ብዙ ችግር አልነበርም። ሶስተኛው ኃይል ስናወጣ ነው ጥርጣሬ የመጣው። በርከት ያለ ኮምቦይ፣ በርከት ያለ ኃይል ታጥቆ ተጭኖ ከመሀል አካባቢ ተንቤን አካባቢ ያለው ጋር ሲወጣ፣ በዚህ ጊዜ ሰፋ ያለ ህዝብ በማሰማራት ትጥቄ እየወጣ ነው፣ ሰራዊቱ እየወጣብን ነው በሚል እና በሌላም በሌላም ምክንያት አንዴ 2300 መኪና በሚንቀሳቀስበት ሰዓት በኪሎሜትሮች ነው ጉዞ ያለው እና እዚህ መሀል መንገድ እየዘጉ ግጭት ለመፍጠር ጎማ መተንፈስ፣ መኪና ማቃጠል አይነት ሙከራዎች ተደርገዋል። አራተኛው ከመቀሌ ያወጣ ነው ኃይል መቀሌ አካባቢ ጠንከር ያለ ኃይል በብዙ በሺ የሚቆጠሩ መኪናዎች አሰልፎ የወጣ ኃይል አመቺ ቦታ ላይ ስለነበረ ጥቃት ያልደረሰበት ብቻ ሳይሆን መቀሌን በኃይል ተይዟል ወይ ለምትሉ ሰዎች ከመቀሌ መከላከያ ወጥቶ ቢያንስ ለሁለት ቀን ጁንተው አልገባም። አቶ ዮሐንስ ወደ እርስዎ ነው የሚመጣው። በጠቅላይ ሚኒስትሩ አስተያየት እንደተከታተሉት ቀደም ብሎ የታሰበበት ከአንድ ወር በላይ እየፈጀ በአራት ተከፍሎ የተወሰደ ከሶስተኛው ዙር በስተቀር ማንም ወገን ባላወቀበት ሁኔታ የተደረገ ለወታደራዊ ጥንቃቄ ሲባልም መነገር የሚችል እንዳልነበር የነበረ ነው፣ ጠቅላይ ሚኒስትሩ የተናገሩት። ነገር ግን እርስዎ ቀደም ብለው ከእውነታው ጋር የተዛመደ አይደለም ብለዋል። ቅድምም ዶክተር ዮናስ ያነሱት የተወሰነ ነጥብ ስላለ ከእሱ ጋር እያያያዝኩ ላንሳቸውን ሁለት ነገሮቹን ነው ማለት የምፈልገው። አንደኛ መሬት ላይ የነበረው ነገር ምንድን ነው የሚል ነው። መሬት ላይ የነበረው ነገር ልክ ሰኔ ሀያ አንድ ቀን ሁለት ሺህ አስራ ሦስት መቀሌ ከመያዙ በፊት ከነዛ ከዛ ቀን በፊት የነበሩት አስር ቀናት ለራስ አሉላ አባ ነጋ ስም የተሰየመ አንድ በጣም ግዙፍ የሆነ የማጥቃት የጠረ ማጥቃት ዘመቻ ተካሂዶ ነበረ በትግራይ ሀይሎች የተመራ በዛ የጠረ ማጥቃት ዘመቻ ሰባት ክፍለ ጦሮቹን ሙሉ በሙሉ የደመሰሰ ዘመቻ ነበረ አብዛኛው በመሀል ትግራይ ወይም ደግሞ ወደ ተንቤን አካባቢ የተሰበሰበ ነበረ ይህንን ሀይል ከተሰበረ በኋላ የትግራይ ሀይሎቹም ይህንን ካሉ በኋላ ነው በነጋታው ከመቀሌ እንወጣለን የተባለው ከመቀሌ ሲወጣ የወታደራዊ መኪኖችን አይደለም የወሰዱት የግለሰቦች የግል ሀብቶች መኪኖችን ዘርፈው ነው ያሏቸውን ንብረቶች ጭነው ለመሄድ የሞከሩት። በእርግጥ በመኮኒ ከዛ በኋላ በሸፈት ወደ አፋር ሲሄዱ የትግራይ መከላከያ ሀይል አግኝቶ አብዛኛው ቀምቷቸዋል። እሱ አንድ ይህ ነው። ሁለተኛው መጀመሪያ ጦርነቱ ሲጀመር የኤምሬትስ ድሮን ተጠቅመው ስለነበረ አብዛኛው ከባድ የሚባለው መሳሪያ ትግራይ ውስጥ የነበረ ወድሞ ነበር። የትግራይ ኃይል ቀላል መሳሪያ ብቻ ይዞ ነበረ የነበረው። ባለፉት አራት ወራት ልክ የብልጽግናም የኤርትራም ወታደር የታጠቀውን ትጥቅ ነው የታጠቀው። በመድፍም በሚሳይልም በታንክም ከየት ነው የመጣው? ይሄንን ብለን ያለን እንደሆነ ሱዳን እንደሆነ ተዘግቷል እንደምታውቁት በሌላ ሊገባ አይችልም የአየር ክልሉም ዝግ ስለሆነ ማለት ነው ለትግራይ ይህ የተገኘው ከብልጽግናና ከኤርትራ ሰራዊት የተማረከ ምርኮ ነው ይህንን አንድ ሌላው ወደ አፋር ሲሄዱ መኪኖች ይዘው ወጥተው ነበረ ብለናል ከዛ ከተቀሙ በኋላ ግን አህያ እየነዱ በአህያ ጭነው የያዙትን ነገር ወደ አፋር ሲገቡ ነው ያየ ናቸው ይህንን ግምት ውስጥ አስገብተን ጠቅላይ ሚኒስትሩ ያሉትን ነገር ተሸንፍ ያለው ሊሉ እንደማይችሉ የታወቀ ነገር ነው ሁለተኛ ላንሳልህ እዚህ ላይ ሰኔ ሀያ አንድ ከመቀሌ ሲወጡ ሰኔ ሀያ ሁለት ቀን ተግባራዊ ይደረጋል ተብሎ የተያዘ ሰነድ ነበረ። ትግራይ ውስጥ እንሰራዋለን ተብሎ ጠቅላይ ሚኒስትሩም መክረውበት ከምስለኔ አስተዳደሩ የትግራይ አስተዳደር ጋር ተመካክረው ሰኔ ሀያ ሁለት ይተገበራል ተብሎ የተያዘ ሰነድ ነበረ። ከወር በፊት ውይይት አድርገው ከትግራይ እንወጣለን ብሎ ከሆነ ሰኔ ሀያ ሁለት ላይ ትግራይ ላይ ኢምፕሊመንት እናደርገዋለን ብሎ ፕሮጀክት ለምን ያዙ? ከወጡ የሱ ነው እንዲተገብሩት ነው ይህንን የያዙት የሚለውን ማየት መጠር አለብን። አንድ የመጨረሻ ነገር ላስቀምጥና ሰዓቴ እንዳይሄድ ልቀጥል። አሉለት ይቀጥሎ በአጭሩ በእርግጥ ሰዓቱ አልቋል። በጣም አጭር በሰከንዶች ጦርነት ከህወሀት ጋር በጣም ከባድ ነው ብሏል። ዶክተር ናስ፣ እውነት ነው በጣም ከባድ ነው። ምክንያት ህዝባዊ የሆነ ጦርነት ስለሚያካሄድ ምክንያት እውነት የያዘ ጦርነት ስለሚያካሄድ አድርገዋል። ህዝቡን ከፊት አድርጎ ነው የሚዋጋ የሚለው ግን ምናልባት የሚየን ላብዬ ካልሆነ በስተቀር በትግራይ ይህንን አይሰራም። የታጠቀ ኃይል ይዋጋል። የታጠቀ ኃይል ደግሞ ያሸንፋል። ትግራይ ውስጥ የሆነው ይህንን ነው እና በዚህ ላቁም ለአሁኑ መልካም። ዶክተር ዮናስ የጠቅላይ ሚኒስትሩን አስተያየት ሰምተዋል። ለዚያ የተሰጠውን የአቶ ዮሐንስን ምላሽ ተከታትለዋል። ሌላ ተጨማሪ ጥያቄ በማቅረብ ጊዜ አላጠፋም። እንግዲህ ሁላችንም በተለይ እኔ እዛ አካባቢ ስላልነበርኩኝ ይሄ ተፈጥሯል፣ ይህ አልተፈጠረም የሚለው ላይ መግባት አልችልም። ግን አሁን አቶ ዮሐንስ ካለው ላይ አባሯቸው መኪናቸውን ነጥቀው ባህያን የሄዱት የሚለው ለመቀበል ሎጂካሊ ትንሽ ያዳገተ ነው የሚሆነው። በመኪና ማምለጥ ያልቻለ ሰው ባህያ ማምለጥ እንዴት እንደሚችል ሎጂስቲካሊ ትንሽ ችግር አይገባል። ሁለተኛው በደንብ ማብራሪያ መስጠት እንፈልገው የህዝብ ጦርነት ነው ለዚህ ነው ያሉ የቲፒኤልኤፍ ጦርነት የአፓርታይድ ጦርነት ነው። የህዝብ ጦርነት አይደለም። የዴሞክራሲ ጥያቄ አይደለም። የአፓርታይድ ጥያቄ ነው። ለምንድን ነው የአፓርታይድ ጥያቄ የምለው? ቲፒኤልኤፍ ስልጣን ላይ በነበረበት ጊዜ ሌጅስሌቲቭ ብራንቹ ህግ የሚወጣበት ፓርላማ ውስጥ ትግራይና ሶማሌ እኩል ቁጥር ያለው ህዝብ ሆኖ ትግራይ ሰላሳ ስምንት ወንበር ነበር የተሰጠው ሶማሌ ሀያ አራት ወንበር ነበር ባለሳሳት ከአርባ ፐርሰንት በላይ የትግራይ ህዝብ ተሰጥቶት ነበር አፓርታይድ ማለት ዋን ማን ዋን ቮት ከሚለው ውጪ እኛ ስፔሻል ሰዎችንን ከሚል እምነት የሚመጣ የተለየ የፖለቲካ ፕሪቪሌጅ መውሰድ ማለት ነው። ይሄ ነበረ። በኤግዜኪቲቭ ብራንች ወይም በማስተዳደሪያ ደረጃ ላይ በምንመለከትበት ጊዜ የትግራይ ፓርቲ ሀያ አምስት ፐርሰንት ቮት ነበረው ስድስት ፐርሰንት ህዝብ ሪፕሬዘንት እያደረገ ይሄ ብቻ አይደለም። አሁንም ከወጡ በኋላ ዲማንድ እያደረጉ ያሉት ኮንፌዴሬሽን ነው። ለሀያ ሰባት ዓመት የገዙበት የፌዴሬሽን ህዝብ ነው። በአንድ በኩል ኮንስቲቱሽኑ እንዳይነካብ ምንም ለውጥ እንዳይደረግበት ይላሉ። በሌላ በኩል ከኮንስቲቱሽኑ ውጭ ግን ለእኛ እንደዛ አይነት መብት ያስፈልገናል ይላሉ። ይሄም አፓርታይድ ሲስተም ነው። እኛ በማንነታችን ምክንያቱም አንድ የሚሉት ነገር አለ ከአራተኛ ከአምስተኛ ክፍለ ዘመን ጀምሮ የኢትዮጵያን ሲቪላይዜሽን ያመጣን ህዝብ ስለሆነን በስድስት ፐርሰንት ድርሻ አይገባንም ብሎ ከአቦይ ስብሀት ጋር አንድ ጋዜጠኛ ንግግር ሲያደርግ ነበር። አቦይ ስብሃትም ይሄ በኮንስቲቱሽኑ ውስጥ መፈታት አለበት እስከ ማለት የደረሱበት። ይሄን ይሄን በምንመለከትበት ጊዜ አሁን ደግሞ የኢትዮጵያን ኢንተርናሽናል አፌር እኛንን የምንመራው እስከ ማለት ደርሰዋል። ለምሳሌ ኢትዮጵያ ውስጥ ያለው ማይ እንዲሁ ትግራይ ውስጥ ያለው አይደለም። የሚ ኢትዮጵያ ውስጥ ያለ የኤርትራ ሴኪሪቲ ኢንተሊጀንስ ወይንም ዲፌንስ በአስቸኳይ እንዲወጣ፣ ሁለተኛ የትግራይን ድንበር በሚመለከት የትግራይ ሕዝብ ብቻና የትግራይ መንግስት ብቻ ነው የሚመለከተው። ይሄ በየትም ዓለም ውስጥ ተደርጎ አያውቅም። እንደዚህ አይነት ስፔሻል ፕሪቪሌጅ ስጡን የሚሉት እንደ ሳውዝ አፍሪካ አፓርታይድ፣ እኛ የተለየን ሰዎች ነን፣ የተለየ ፕሪቪሌጅ ያስፈልገናል። ስለዚህ ይሄ የህዝብ ጦርነት ነው፣ ለህዝብ ትግል ነው የሚባለው ነገር እንደው ራሱን የሚያምታታ ነገር ነው። መልካም ዶክተር በርሄ ወደ እርሶ ነው የሚሻገረው ቀደም ብለው እንዳሉት ይበልጡን የኤርትራ ኃይሎችን አስመልክቶ በተነገሩት ላይ ትኩረት ያድርጉና በአቶ ዮሐንስ የተገለጠውንም ተከታትለዋል። ምን ይላሉ? በኤርትራ በኩል የሚሰጠውን ምላሽ እንዲያስረዱ እድሉን ልስጠው። ስለ ጦርነቱ አካሄድ፣ አመራርና ሂደቱ ኢንፎርሜሽንም አልነበረም። ኦፍኮርስ የዛ አካባቢ ችግር ምንድን ነው? ሁኔታዎቹን በትክክል ለማወቅ ሊሆን ይችላል። የተለያዩ ነገሮች በጣም ማግኒፋይድ ሆነው ድል ለማቅረብ ከሆነ በጣም ኤግዛጅሬት ይደረጋል። ዲፊት ወይ ደግሞ መሸነፍ፣ ነጋቲቭ የሆነ ነገር ለማሳየት ከሆነ ደግሞ በጣም አሳምሶ የመናገር ንደንስ ነው ያለው፣ ባይ ኦል ሳይድስ። አንዳንዶቹ ደግሞ የኤርትራ አይነት ምንም ነገር አይናገሩም፣ ምንም ነገር አናውቅም። ግን አንድ መጥቀል ከምፈልገው ነገር እዚህ ላይ ምንድነው ብዙ ሰሞኑን ታየ ወታደር ብዛት በምነጋገርበት ጊዜ ለምሳሌ ቅድም ሰባት ክፍለ ጦር ብዋላት ዮሐንስ ሰባት ክፍለ ጦር ማለት ተመልሰን ስናየው የኢትዮጵያ ኃይል የጦር ሰራዊት ኃይል በጠቅላላው በኃይለ ስላሴ ዘመን የነበረ ደርግ ከምጣቱ በፊት አራት ክፍለ ጦር ብቻ ነው። እሱም አራት ክፍለ ጦር አሜሪካኖች ማቋቋሞት በጣም አነስተኛ ስድስት ከስምንት ሺ በክፍለ ጦር ሆኖ የኢትዮጵያ ሰራዊት ጠቅላላው አርባ ሺ ወታደር ነው። አሁን ሰባት ክፍለ ጦር ስንል በሶቪየቶች ያመጡት እንትንማ ወደ አስር ሺ ይጠጋል እና ወር ቶኪን ወደ ሰባ ሺህ ገረማ የሚጠጋ ጦር ነው ማለት ነው። አንድ ግንባር ላይ ቅፍ ማለት ነው። ይህ አይሆንም እና ሁኔታዎችንም ለመረዳት ትክክለኛውንትን ለማየት እንሞክርና እርግጥ የሰው መሞት ያስከትላል። ምን ይላል ብዙ ጥፋት ያመጣል። ጦርነት ቀላል ነገር አይደለም። ግን በዛ በትክክለኛ መልኩ ማየት እንዲያስችለን የሚሰጠው ለስኬል ዳውን ከሶርሱ ነው። ዜናውን ከሚያስተላልፉት ይሄ ጥፋት የሚሰራው ከሶርስ ነው፣ ተዋጊዎቹ እና ይሄንን አገር ማለት እሞክራለሁ ግን በተጨማሪ እነዚህ ማለት የምፈልገው ምንድነው ቅድም የተነሳው ነጥብ በተለይ ኤርትራን እንደሚመለከት ይሄ የቀረበው ኤርትራ ስለ መሬት ና ስለ ምናምን ለዚህ በሚባልበት ጊዜ ከትግራይ ብቻ ነው የምትነጋገረው የሚባለው ነገር፣ በኢንተርናሽናል ህግ መሰረት ከማዕከላዊ መንግስት ጋር ነው ድል ማድረግ የምትችለው ነው። ካሁን በፊትም ለሀያ አመት መጎተቻ እንዲሆን ምክንያት የተደረገው ምንድን ነው ድንበሩ ዲሊኔት ለማድረግ ና ን ለማለት እዛ አካባቢ ያሉትን ሰዎች መጠየቅ ና ን ማለት ስለሚፈለግ ከኛ ጋር መሆን ያለበት የሚል ነገር ነበር። በዚህ ምክንያት ምክንያት ነው የተፈጠረው። እና የማዕከላዊ መንግስትም ዶናዊነት ያሳንሳል። ትግራይ በተለይ ከኤርትራ ጋር የነበረው መነሻ የሆነው ምክንያት የታላቋ ትግራይ ኢሹ ከኤርትራ ጋር የኤርትራን ሉዓላዊነት ለመቀነስ ና ለመጨፍለቅ የሚደረግ ነው ብሄ ማስቡ እና እነዚህ ነገሮች ቀላሉ ይመስላሉ ባቸው መጨረሻ ላይ እንቅፋት የሚሆኑ ናቸው ለሰላማዊ መፍትሄ በአካባቢው መልካም ጨርሻለሁ አመሰግናለሁ ዶክተር በርሄ አድማጮች ለማስታወስ የምትከታተሉት በትግራዩ ቀውስ የሚታዩትን ወቅታዊና አነጋጋሪ ርዕሰ ጉዳዮች ጨምሮ ለግጭቱ ዘላቂ እልባትና የሰላም እድል እንዲሁም አብሮ የመኖር ዕጣን አስመልክቶ በሶስት ወገን የተካሄደ ጠበቅ ያለ ክርክር ነው የክርክሩን ተሳታፊዎች ለማስታወስ አቶ ዮሐንስ አብርሃ፣ የቀድሞ የኢትዮጵያ ዲፕሎማት ከቶሮንቶ ካናዳ፣ ዶክተር ዮናስ ብሩ በዓለም ባንክ ዓለም አቀፍ የሀገሮች የኢኮኖሚ የንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ ከዋሽንግተን ዲሲ፣ ዶክተር በርሄ ሀብተ ጊዮርጊስ በዩናይት ስቴትስ ለረዥም ዓመታት በዩኒቨርሲቲ መምህርነት ያገለገሉ ትውልደ ኤርትራዊ ናቸው። አድማጮች ታዲያ ክርክሩ በሳምንቱ መጀመሪያ ላይ እየተካሄደ በመሆኑ በጊዜ የሚገለጹ የቀናት ጥቆማዎች እለቱን ዛሬ ላይ እንዳያሳርፉ ከጊዜው ጋር ማዛመድን ይጠይቃሉ። አሁን ወደ ክርክራቸው ልመልሳችሁ። አቶ ዮሐንስ፣ ወደ እርስዎ ልመለስ እና ወደ ሌላ ትልቅ አንኳር ነጥብ እንሻገር ከማለፋችን በፊት ከፈቀድክልኝ፣ በመግቢያ እንዳስተዋወቅኩት ተመጣጣኝ ጊዜ የሰጠሁላችሁንም እኩል ማስተናገድ ስላለብኝ ባጭሩ፣ አቶ አብርሃም በዛ አመሰግናለው አንደኛው ዶክተር በርሄ ደጋግመው ስላነሱት አድረስ ላድርገው ብዬ ነው። የኤርትራን ትዕግስት በተመለከተ ላለፉት ሀያ አመታት በእኛ እምነት በእኛ እይታ የኤርትራ መንግስት ማድረግ ተስኖት ነው እንጂ ማድረግ የሚችለውን ነገር በሙሉ እያደረገ ነበረ። ትግራይም ኢትዮጵያም ለማደፍረስ ማለት ነው። እኛ በፕሪንስፕል የአልጀርስ አግሪመንት ተቀብለናል ብለን ካልም ጊዜ ያሳልፏል። አፈጣጠም ላይ ግን ትግራይና ኤርትራ ወኢትዮጵያ ና ኤርትራ ብቻ ላይ ሳይሆን ካሜሮንና ናይጄሪያ ላይ ያደረጉት አብነት መውሰድ እንችላለን። በሌሎቹም የተደረገውን አብነት መውሰድ እንችላለን። ድንዲኔት ለማድረግ መሬት ላይ ቁጭ ተብሎ ማውራት መቻል አለብን። ይህንን ነበር እየተባለ ያለው አላደርግም ይህንን ቨርቹዋል ዲ ማርኬት የተደረገውን መሬት ካልሰጣችሁ ይሞች ይገኛሉ በሚል የሻቢያ ግትር አቋም ነው እስካሁን እንደዛ ብለን የቆየ ነው እና ኢትዮጵያ ወይም ደግሞ ትግራይ እንደሁም እየተወቀስን ያለ ነው እንደ አንድ የትግራይ ተወላጅ እየተወቀስን ያለ ነው። አላግባብ ለኤርትራ ነጻነት ሰጣችሁ በሚል ነው እንጂ የኤርትራን ነጻነት ለመደፍለጽ ወይም ደግሞ ለመጨፍለቅ ታስባላችሁ በሚል አይደለም። እና ይህንን ይጠቃከል ቁጥር ላይ አንድ ማስተካከያ ላስቀምጥ። ጦርነቱ ሲጀመር ኖቨምበር አራት ላይ ኢትዮጵያ ጠቅላላ የሰራዊት ቁጥር ሁሉም በሰላም ማስከበርም ያለው ይሁን ሀገር ውስጥ የነበረው አንድ መቶ አስራ አምስት ሺ ወታደር ነበረ። የኢትዮጵያ ዶክተር በርሄ ምናልባት ቁጥሩ የሌለት ስለሚሆን ላስታውሶት ብዬ ነው ከዛ በኋላ በአስር ሺህ የሚቆጠር አዲስ ሰልጣኝ ተጨምሯል። ጦርነቱ ከተጀመረ በኋላ እነዚህ ስንጨምራቸው፣ ሁሉም ደግሞ ተነክሎ ወደ ትግራይ ስለገባ በትግራይ ላይ የረገፈው የሰራዊት ቁጥር ቅድም ያነሳሁት ባለፉት አስር አስራ አምስት ቀናት ብቻ ነው። ከመጀመሪያ የጦርነቱ ጊዜ ተነስቶ ከተወሰደ ከዚህ በእጅጉ የሚበልጥ ሊሆን ይችላል። ዶክተር ዮናስ ያነሱት በኋላ መለሳለሁ። ርዕሶቹ በሚያደርሷችሁ ችግሮች ላይ ትከራከራላችሁ። ለሌሎቻችሁም ኋላ ላይ የግድ መመለስ ያለባችሁ ሀሳብ ከኖረ ሚዛን ለመጠበቅ እድል ሰጣለሁ። አሁን ወደ ሁለተኛው ርዕስ ልሻገር። ቀደም ብዬ ያስተዋወቅኩት በህዝብ ላይ ከሚደርሱ ወይም ደረሱ ከሚባሉ ጉዳቶች ድል ቀንቶኛል እስከሚባለው ድረስ ውዝግቦቹ ቀጥለዋል። አንዳችን መስማማት አይታይም። በእርግጥ አንድ መናገር የሚቻል ነገር ቢኖር ጦርነት የሚያመጣው ጉዳት ላይ የሚያከራክር አይመስልም። ይሄ ሁሉ እልቂት ለምን ከዚህስ ወዴት የሚለውን እስኪ ከልባችሁ መርምራችሁ ምናልባት የቡድኖችን ፍላጎት ለማስፈጸም ወይም የአንደኛውን ቡድን አሸናፊ በሚያደርግ መንፈስ ሳይሆን፣ በእርግጥ ጉዳት በሚደርስበት ህዝብ ስሜት ለዚሁ ክርክርም ስትቀርቡ ለዛ ህብረተሰብ ወይም ህዝብ የሚጠቅሙ ሀሳቦችን ለማመንጨት ጭምር ኃላፊነት አለባችሁና ቦታው ጋር ስለተገኛችሁ ምንድን ነው የመጨረሻው ግብር? አሁን ካለ ሁኔታ አንጻር ወዴትስ ነው የሚወስደው? እኚህ ግጭቶች በምን መልኩ ሊፈቱ ይችላሉ? የተሻለ ሁኔታ ሊፈጠር ይችላል የሚለውን ወደ መጨረሻ ላይ እንመለከታለን። ዶክተር ዮናስ እርሶን ላስከትል። አቶ ዮሐንስ እድሜ ሀሳብ የመስጠት እድል አግኝተዋልና በጣም ምስግናለሁ። አሁን ያለንበት ቦታ ወዴት ነው የሚለውን ስንመለከት እያንዳንዱ ፓርቲ ምንድን ነው ከዚህ ላይ የሚፈልገው ያንን በምንመለከትበት ጊዜ አሁን ለምሳሌ የቲፒኤልኤፍ እንደ ፕሪኮንዲሽን አድርጎ ያቀረበው የሰላም ፕሪኮንዲሽን ሳይሆን የጦርነት ፕሪኮንዲሽን ነው። ምክንያቱም ማናቸውም በብዛት እዛ ውስጥ ያሉት ነገሮች ሊፈቱ አይችሉም። ለዚህ ነገር መነሻ መፍትሄ ሊመጣ የሚችለው ከትግራይ ሊቃን ከትግራይ ህዝብ ነው። ምክንያቱም ቲፒኤልኤፍ ይዞ የሚመጣው ዲማንድ ከመጀመሪያ ጊዜ ጀምሮ ከአዲስ አበባም ወጥተው ትግራይ ውስጥ ከመግባታቸው በፊት የኢትዮጵያ ህዝብም ይሁን የኢትዮጵያ መንግስት ሊቀበለው የማይችል ዲማንድ ነው። ይሄ ማን አለብኝነት፣ ወይንም ደግሞ ከሌላው የኢትዮጵያ ህዝብ እየተሻለ መብት ያስፈልገኛል፣ ድሮ እኔ በስልጣን ላይ አምባገነን ሆኜ እንደነበርኩት ከቁመቴ ከህዝቤ ቁጥር በላይ የሆነ ፓወር ያስፈልገኛል ነው መነሻው። ይሄ ነው። ይሄንን የትግራይ ህዝብ ነው የትግራይ ልሂቃን ናቸው ማድረስ ያለባቸው። ምክንያቱም አይተነዋል እኮ ይሄ ነገር ያደረሰን ጥያቄዎች ጦርነት ያገቡና እንዲሁም ፕራይም ሚኒስተሩ ለብዙ ጊዜ በጣም ታገሱ። ፍርሃት ነው ምንድን ነው እስከሚባልበት የደረሱበት ጊዜ ነበረ። ያ እብሪት፣ ያ ማናለብኝነት፣ ያ ቁጦርነት ለእኛ ፓስታይማችን ነው መዝናኛችን ነው የሚል ለሁለት ዓመት ተኩል በየጊዜው ዲስኩርስ ሲደረግ የነበረው እነዛ ነገሮች እስካልተፈቱ ድረስ የኢትዮጵያም ህዝብ ይሆን የኢትዮጵያን መንግስት የትግራይን ጥያቄ መፍታት አይችልም። አሁን ለምሳሌ ዋናው ያለንበት ሁኔታን ተመልከተው፣ የወልቃይትና የራያ ጉዳይ አለ። የወልቃይትና የራያን ጉዳይ በጉልበት ነው ወደ ትግራይ እየተከተቱት። ከዛ በፊት የዛሬ ሁለት መቶ አመት መቶ አመት ማን ነበረ የሚለው ለጊዜውን ተወ። ግን ቲፒኤልኤፍ በወሰደበት ጊዜ በጉልበት ነው የወሰደው። በኮንስቲቲዩሽንም ውስጥ አልተካተተም። አሁን ተመልሶ አማራ እጅ ገባ። አሁን ጥያቄው ምንድን ነው፣ በምን መንገድ ይፈታ ነው እንጂ እኛ በጉልበት የወሰድንበት ጊዜ እንደ ህግ ይቆጠርልን፣ ስለዚህ የእኛ የትውልድ ቦታ ይሁን። እነሱ ግን በጉልበት መልሰው ከኛ ላይ ሲወስዱ እንደ ወረራ ይቆጠርና የኢንተርናሽናል ኮሚኒቲ ይግባልን የሚለው አይነት አመለካከት ነው እዚህ ያደረሰን። እኔ አንዳንድ ጊዜ የዘር ፖለቲካ ከአእምሮ በሽታ ጋራ የሚመሳሰል ይመስለኛል። እንደነዚህ አይነት ነገሮች እስካሉ ድረስ ሰላም ሊኖር አይችልም። መልካም። ስለዚህ እነዚህ ነገሮች የትግራይ ህዝብ፣ የትግራይ ልሂቃን መመርመር አለበት። ባለፈው ሶስት አመት ምን አገኙ ከእንደዚህ አይነት ትብሪት ምን አገኙ ከእንደዛ አይነት ማን አለብኝነት ምንም። አሁን አቶ ዮሐንስ ወደ ግራ ቢሉ ወደ ቀኝ ቢሉ፣ እንደሳቸው አባባል እንግዲህ አሁን ካየ ነው ሰባሽም አይደለም የኢትዮጵያ ወታደር ከዛም በላይ ተደምስሷል። እሳቸው እና ጌታቸው ረዳ እንደሚሉት ከሆነ፣ እንደዛ ከሆነ ምን አቆማቸው አዲስ አበባ ዘው ብሎ መግባት? እንደዛ ከሆነ ምን አቆማቸው ወደ ኤርትራ መግባት? እንዲህ አይነት የማይሆኑ ትርክቶች ለራስ ደስ ይላሉ፣ ሀይል ሊያደርጉ ይችላሉ። ሆኖም ግን ለእነሱም ለኢትዮጵያ ህዝብ መፍትሄ አይሰጥም። መልካም። ዶክተር ዮናስ ጉዳዩ ወደ ትግራይ ልሂቃንና የትግራይ ህዝብ መሄድ አለበት። መሪው የህወሀት ሀይሎች የችግሩ አካል ናቸው፣ መፍትሄ አደሉ ነው የሚሉት። የኤርትራና የኢትዮጵያን ጉዳይ እያቀላቀልን ስለሆነ የምናነሳው ይበልጡን ኢትዮጵያ ላይ እያተኮሩ ርሶች ሲሆኑ ለዶክተር በርሄ ማቅረብ አግባብ አይሆንምና ይበልጡን በኤርትራ ጉዳይ ላይ የሚያተክሩትን እንዲመልሱ ድለስ ቀደም ብሎ በአቶ ዮሐንስ የተሰጠውን ምላሽ ተከታትለዋል። በአሁኑም ሰዓት በዛሬው ም ዕለት ዶክተር በርሄ የኤርትራ ሀይሎች ከትግራይ ሙሉ በሙሉ እንዲወጡ የሚል አስተያየት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ትዊት አድርገው ነበረ። የኢትዮጵያንም ጠቅላይ ሚኒስትር በዛሬ ዕለት ማነጋገራቸውን በገለጹበት መልእክታቸው እሱ ላይ ምን ይላሉ? ለእሱ ምን ምል ይሰጣሉ? አይ እኔ እንግዲህ የአሜሪካን የውጭ ጉዳይ ንግግር እንደ ቁም ነገር ቆጥረን ትንከተናገርን። እነሱ አሁን የሚከተሉት ሶስተኛ አለም ነው እነሱ የሚፈልጉትን ነገር አለ እንደፈለግነው እንትን አድርገን እናገኘዋለን የሚል አላማ ነው ያላቸው እና የእነሱ ዓላማ ደግሞ ኤርትራና ኢትዮጵያ አንድ ላይ እንደዚህ ተባብረው መሄድ እና ሁለቱም ሀገሮች ነፃ የሆነ ፖሊሲ እንዲከተሉ የሚያስችላቸው መንገድ እንዲሄዱ አይፈልጉም እና እሱን ለማጥፋት ነው። ሌሎች ሀገሮችም ሚሊተሪ ወረዋል ኮካም በፊት ስለዚህ ይህም ሆስታይል የሆነ አካሄድ ወይ ፖሊሲ በጣም ግፈኛ እና ጠቋሚ የሆነ አካሄድ የሚሄዱት ያለው የአሜሪካ የባይደን ፖሊሲ በዚህ መንገድ ነው ካራክተራይዝ የሆነው በእኔ አስተያየት እና ዋጋም አልሰጠውም እሱ የሚለውን ነገር ግን እውነተኛ ነገር ከሆነ እኛ ማየት ያለብን ውሸቱና እውነቱ በጣም የተዘባራረቀበት ሁኔታ ነው ያለው ባለፉት ሁለት ሶስት አመት የሆነ ነገር ብናይ ለእኔ በጣም ግልጽ የሆነልን አንድ ነገር ነው ኢትዮጵያና ኤርትራ ተባብረው በሰላም ብዙ መንገድ ሄድ ይችላሉ። ጠላቶች አይደሉ። በሺ ዘጠኝ መቶ ዘጠና አንድ ደርግ ተሸንፎ ሲወጣ ዋሽንግተን ዲሲ ከአንድ ጓደኛ ኢትዮጵያዊ ጋር አብረን ነበር እዛ ሬስቶራንት፣ ፋሲካ ሬስቶራንት እና አንድ ሰው የመጦ ሲያዎች ጨፍር ምን ሲል ያ ጓደኛ ምናለኝ ለመሆኑ ምንድን ነው የኛ እጣ የወደፊቱ? እኔና አንተ ኢትዮጵያና ኤርትራ ማለቱ ነው ምንድን ነው ፊውቸራችን ሲለኝ እንዲህ አልኩት ከአሁን በኋላ ኤርትራና ኢትዮጵያ ጓደኛሞች ከሆኑ ዝምድናችን ካጠነከርን ለጠላቶቻችን ሁለት ጠላቶች ነው የምንሆንባቸው፣ ለወዳጆቻችን ደግሞ ሁለት ትልቅ ወዳጆች ነው የምንሆነው። እና የእኛ መተባበር የኛ መግባባት፣ መረዳዳት ለሌላው ዓለም ለጠላቶቻችን እንቅፋት፣ ለወዳጆቻችን ደግሞ ትልቅ ጸጋ ነው የሚሆነው። እና እነዚህ የእኛ መተባበር እንደ እንቅፋት አድርገው የሚያዩት አፍሪካን ለመበዝበዝና ንብረቷና ሀብቷን እስከ መጨረሻው ለመበዝበዝ ዓላማ ያላቸው መንግስታትና የዓለም ክፍሎች ሁልጊዜ ሁለቱም መንግስታት ሁለቱም ሀገሮች ሁለቱም ሕዝቦች የተባበሩበት ነገር እንዲኖር አይፈልጉም እና መሀል ገብቶ መበጥበጥ ነው። አሁንም እንደዛ ነው እያደረጉ ያሉት። አሁን የሚሰራው ነገር ይሄ ነው እና እኔ ብዙም እንትን አል- አልሰጣቸውም እነሱ። መልካም አቶ ዮሐንስ፣ ወደ እርስዎ ልመለስ ነው። ግራና ቀኝ የተሰጡትን ሀሳቦችም ተከታትለዋል። ቀደም ብሎ ዶክተር ዮናስ ወደ ትግራይ ልሂቃን መመለስ አለበት የሚል መከራከሪያ ነው ያቀረቡት። በአንጻሩ ደግሞ በቅርቡ በህወሓት በኩል የወጣውን ሰባት ነጥቦች የያዘ ቅድመ ሁኔታ ጨምሮ ወራሪ ያሏቸውን የአማራና የኤርትራ ኃይሎች ወደ ቅድመ ጦርነቱ ቦታ ይመለሱ፣ በዝርዝር የተቀመጡ ጥያቄዎች ዶክተር ዮናስ የጦርነት እንጂ የሰላም መደራደሪያ አይደሉም ነው ያሏቸው። ቀደም ብሎ እንደተከታተሉት ያለው ሁኔታ ወዴት ሊያመራ ይችላል? አሁን ካለበት ሁኔታ ከዚህ አሁን ካለው ሁኔታስ ማን ምን ያተርፋል? ወደ የትስ ነው የሚቀጥለው ምዕራፍ የሚቀጥለው እጣ? በተለይ አጽንኦት ሰጥታችሁ እንድትነጋገሩ በፈለግኩበት ህዝቡን በሚመለከት የህዝብን ፍላጎት ባማከለ ሁኔታ ምንድን ነው ቀጣዩ? ማንስ ምን ያገኛል አሁን ባለው ሁኔታ በመቀጠሉ? የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ደግሞ ስለ ዲፕሎማሲ እንብራለን። ጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግራቸው ወቅት በተለያዩ ሀገራት የሚገኙ የኢትዮጵያ ኤምባሲዎችንና ቆንስላዎችን ቁጥር በግማሽ መቀነስ እንደሚያስፈልግ ሀሳብ ማቅረባቸው ሰሞኑን እያነጋገሩ ካሉ ጉዳዮች መሃል አንዱ ነው። በዚህ ዙሪያ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁርን ያነጋገረው ገልሞ ዳዊት ዘገባ አድርሶናል። ሰኞ በህዝብ ተወካዮች ስብሰባ ከተነሳው ዋነኛው የዲፕሎማሲ ጉዳይ ነው። ጠቅላይ ሚኒስትር አብይ ለፓርላማ አባላት ኢትዮጵያ ስለ ወደፊቱ የዲፕሎማሲ አካሄድ እንደገና ማጤን አለባት ብለዋል። ዲፕሎማሲን በሚመለከት ተቋሙን በከፍተኛ ሪፎርም መቀየር ያስፈልጋል። የተከበረው ምክር ቤት እንዲገነዘብ የምፈልገው ነገር ቅድም የተነገረው ቁጥር ስልሳ ምናምን የሚጠጋ ኢምባሲና ቆንስላ ጽሕፈት ቤት ኢትዮጵያ አሁን ባለችበት ሁኔታ ያስፈልጋታል ወይ የሚለውን በደንብ መጠየቅ አስፈላጊ። አሁን እኛ አያስፈልግም። እዚህ ዓይነት ነገር እኛ ዶላር በየቦታው ከምንበትን ለጊዜውም ቢሆን ለስድስት ወሩ ለዓመትም ቢሆን አሁን ካሉ ኢምባሲዎች ቢያንስ ቢያንስ ሰላሳው መዘጋት አለበት። ምክንያቱም አምባሳደሮች ለምሳሌ እኔ በኬንያ ያለኝ አምባሳደር እዛ ያለው ውጭ ጉዳይ ወይ መሪ የሚያገኘው በዓመት በሁለት ዓመት አንዴ ሊሆን ይችላል። አሁን እዚህ መጥቶ የኬንያን ጉዳይ እዛም ቢሆን ጋዜጣ ነው የሚያነበው፣ እዚህም ቢሆን ጋዜጣ ነው የሚያነበው። እዚህ ሆኖ ፎሎ ካደረገ በኋላ ቀጠሮ ሲያዝለት ሊሄድ ይችላል። ብዙ ሀገራት ኮሮናን አያይዘው ቀንሰዋል። እኛ አሁን ባለብን ሁኔታ ያን የሚያክል ኤምባሲ በየቦታው መጠፍጠፍ አስፈላጊ አለ ውጭ ጉዳይ ይቀይረዋል ብዬ አስባል። ጠቅላይ ሚኒስትሩ ከመስከረም በኋላ የሚመሰረተው መንግስት ይህንን የኤምባሲ ቁጥር ላይቀበል ይችላል ብለዋል። ፕሮፌሰር ካሳሁን ብርሃኑ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት አስተማሪና ተመራማሪ ናቸው። ስለ ጠቅላይ ሚኒስትር አብይ ምክረ ሀሳብ እንዲህ ይላሉ። ትክክለኛ እርምጃ ነው ብዬ ነው የማስበው ይሄ ተግባራዊ ከሆነ ምክንያቱም እንደ ኢትዮጵያ ላለች በማደግ ላይ የምትገኝ ሀገር በየሀገሩ ኤምባሲዎችን መክፈትና ዲፕሎማቶችን ማስቀመጥ ከፍተኛ ወጪ ያስከትላል። ይሄ ወጪ የሚከናወነው ደግሞ ሙሉ በሙሉ ከደሞዝ፣ ከቤት ኪራይ፣ ከጥቅማ ጥቅም ከስራ ማስገዣ አንስቶ በሌሎችም ጉዳዮች በውጭ ምንዛሪ የሚደረግ ወጪን ይጠይቃል። ሁላችንም እንደምናውቀው ሀገሪቱ ከፍተኛ የውጭ ምንዛሪ ተግዳሮት ያለባት ሀገር ነች። በተለያዩ ምክንያቶች እንኳን ኢትዮጵያ ትላልቅ ሀገሮች ለምሳሌ እንደ ካናዳ ያሉ ኤምባሲዎችም በየቦታው አይከፍ እንግዲህ ወደ ስልሳ የሚጠጉ ኤምባሲዎች በርካታ ጉድር ያላቸው ቆንስላ ጀኔራል ጽህፈት ቤቶች ነው ኢትዮጵያ ያላ ስለሆነ እና እነዚህ ከፍተኛ እንትን ያስከትላሉ። ስለዚህ ስትራቴጂክ በጂኦግራፊ ሁለትዮሽ ግንኙነት ላይ ዋና ዋና ትኩረት የሚደረግባቸው ሀገሮች በተለይ በአማካይ ቦታ ያሉትን መርጠው ኤምባሲዎችን እንደዚያ አድርጎ አንድ ኤምባሲ ሁለት ሶስት ከዛም በላይ ሀገራትን እንዲሸፍን ማድረጉ በጣም አስፈላጊ ነው። እርግጥ ነው በአሁኑ ጊዜ አንዳንድ ኤምባሲዎች ከአንድ በላይ ሀገራትን ሸፍነው የሚሰሩበትን ሁኔታ እናያለን። ለምሳሌ በምስራቅ አፍሪካ ያሉትን ኤምባሲዎቻችን ሁኔታ ስናይ፣ በዩጋንዳ አለን፣ በኬንያ አለን በሩዋንዳ አለን፣ በኮንጎ አለን፣ በሌሎችም ቦታ ሊኖረን ይችላል። ስለዚህ ይሄ ትንሽ የተጋንነ ይመስለኛል። ጠቅላይ ሚኒስትሩ ያነሱት እርስዎ እንዳሉት በወጪ አንጻር ነው ጉዳዩን የተመለከቱት እና ይሄ ነገር የዲፕሎማሲ ጫናን አያስከትልም ወይ? ከአንድ ሀገር የዲፕሎማሲ ስራን ወደ ሀገር መመለሱ ወይ ለማቆም ሳይሆን ስራው ይሰራል። ስራው የሚሰራበት ሁኔታ እንግዲህ መንግስት፣ የውጭ ጉዳይ ሚኒስቴር አጥንተው ስራዎች መቆም አለባቸው ማለት አይደለም። እዛው በየሀገሩ በእያንዳንዱ ሀገር ስለተቀመጡም ስራ ይሰራሉ ማለት አይደለም። ስላልተቀመጡም ስራ አይሰራም ማለት አይደለም። ስለዚህ ያካሄዱን ስትራቴጂ ትኩረት ሊያገኙ የሚገባቸውን ሀገሮች አማካይ ጂኦግራፊያዊ አማካይነት ያላቸውን ሀገሮች መጥጠው ስራው ሳይጓተት ጫናዎችን ተቋቁሞ ስራ መስራት። ፕሮፌሰር ካሳሁን እንደ ምሳሌነት ያነሷት ካናዳን ነው። ካናዳ በኢትዮጵያ ኤምባሲ የላትም። በናይሮቢ በሚገኘው ኤምባሲዋ ነው ኢትዮጵያን ጨምሮ በሌሎች የምስራቅ አፍሪካ ሀገሮች ያሏትን የዲፕሎማሲ ስራን የምታከናውነው ብለዋል። ሌላው ፕሮፌሰሩ የተናገሩት በአምባሳደርነት ስለሚሾሙት ሰዎች ነው። ከሁሉም በላይ ደግሞ የሚመደቡ ዲፕሎማቶች በስራ ልምዳቸው በታማኒነታቸው በቁርጠኝነት የሀገራቸውን ጥቅም በተወካይነት ለመስራት መጣጣራቸው ነገር የሀገር ፍቅር ስሜት የተላበሱ መሆናቸውን እያጣሩ ማድረጉ ይሻላል። ዝም ብለው ከአቅማቸው በላይም ሆነ በሌላ ጉዳይ በሆነ ምክንያት የሀገርን ጥቅም በሚፈለገው መጠን ያለማራመድ ነገር ይታያል። ያንዳንዱ የችሎታ ማለት ሊሆን ይችላል፣ ያንዳንዱ ደግሞ ሌላ ምክንያት ሊሆን ይችላል። ይሄ ነው ብዬ ልዘረዝረው ባልችልም። ስለዚህ እኔ ተገቢ እርምጃ ይመስል። ሌላው ጠቅላይ ሚኒስትር አብይ ስለ ኢትዮጵያ ውጭ ጉዳይ ፖሊሲ ሲናገሩ የጠቀሱት በውጭ ያሉ ኢትዮጵያውያንን በዲፕሎማሲ ውስጥ ስለማካተት ነው። ፕሮፌሰር ካሳሁን ይህም በመላው ዓለም የተለመደ ነው ይላሉ። ኢትዮጵያ በውጭ ዓለም ያሉ ከ60 በላይ ኤምባሲና ቆንስላ ጽፈት ቤት እንዳላት ጠቅላይ ሚኒስትሩ ጠቅሰዋል። ከዚህም በተለይ ከመስከረም በኋላ የሚቋቋሙ መንግስት ይህንን ቁጥር በግማሽ ሊቀንስ ይችላል የሚል አዝማሚያንም አስቀምጧል በንግግራቸው። ፕሮፌሰር ካሳሁንን ይህንን አይነቱን ውሳኔ በዚህ ኢትዮጵያ የዲፕሎማሲ ጫና ውስጥ በገባችበት ወቅት መወሰኑ አግባብ ነው ወይ ብዬ ጠይቄያቸው ነበር። አንዳንዶቹ ኤምባሲዎች ጫናውንም ሲቀንሱ ለመቀነስ ሲታጠሩ እኮ አልታዩም። እስካሁንም ቢሆን ለምሳሌ የተባበሩት መንግስታት የፀጥታው ምክር ቤትን ሁኔታ በኢትዮጵያ ጉዳይ ላይ አጀንዳ እያስያዘች ስታስቀርብ የነበረችው አንድ ለራሷም አንዳንድ ችግሮች ያሉባት ትንሽ ሀገር እንደ እንደ አይርላንድ ያሉ ናቸው። አይርላንድ ኤምባሲ ምን ያደርግልሃል? ይሄ ማለት ግን ከአይርላንድ ጋር ግንኙነት ሙሉ በሙሉ ይቋረጣል ማለት አይደለም። እንግሊዝ ሀገር ያለው ማለትም ለንደን ያለው የኢትዮጵያ ኤምባሲ ይህንን ሸፍነው ሊሰራ ይችላል። እና አንዳንድ ወስ ነው አይናቸውን ጨፍ ነው በእንትን ላይ የመጡ ና እስከዚህ ስትራቴጂክ ጠቀሜታቸው ደግሞ የጎላ ያልሆኑ ኤምባሲዎች መዝጋት ይቻላል ሲባል ግን ግንኙነት ሙሉ በሙሉ ይቋረጣል ማለት አይደለም። የጠቅላይ ሚኒስትሩ የሰኘው ንግግር በኬንያ ባሉት የመገናኛ ብዙሃን መነጋገሪያ ሆኖ ነው የሰነበተው። የኬንያ ዴሊ ኔሽን ና ሌሎች የዜና አውታሮች ጉዳዩን በስፋት የዘገቡ ሲሆኑ። መለስ አለም በኬንያ የኢትዮጵያ አምባሳደር የጠቅላይ ሚኒስትር አብይ ንግግር አለ አግባብ ተተርጉመዋል፣ በኬንያ ያለው የኢትዮጵያ ኤምባሲ አይዘጋም ብለው ምላሽ ሰጥተዋቸዋል። ለአሜሪካ ድምፅ ገልሞ ዳዊት አዳማ። አሁን ደግሞ ስለ ጥቁሮች ኢኮኖሚ ልቀት ባለፈው ግንቦት ወር ላይ በሚኒያፖሊስ ግዛት በፖሊስ እጅ ውስጥ እንዳለ የተገደለው የጆርጅ ፍሎይድ ሞት ለዘመናት በኖረው ዘረኝነት ዙሪያ የሚደረጉ ውይይቶችንና ዘረኝነትን ለመዋጋት የሚደረጉ ጥረቶችን እንደ አዲስ ቀስቅሷል። አሜሪካ ውስጥ የሚኖሩ አንድ መቶ ሰላሳ ኢትዮጵያውያንም በጥቁሮች ላይ የሚደርስ የዘር ጭቆናን ለማስቆም ብቸኛ መፍትሄው በኢኮኖሚ ራስን መቻል ነው በሚል ብላክ ኢኮኖሚ ኤክሰለንስ የተሰኘ ድርጅት አቋቁመዋል። ድርጅቱ የመጀመሪያ ሙከራ ስራውን ኢትዮጵያ ለመጀመር ፐርፐዝ ብላክ ኢትዮጵያ የሚል ድርጅት የከፈተ ሲሆን የግብርና ውጤቶችን በቀጥታ ከተጠቃሚው ጋር የሚያገናኝ የዲጂታል ኢኮኖሚ መረብ እንዲሁም ከአንድ ሺህ በላይ ችርቻሮ መሸጫ ሱፐርማርኬቶችን ለመገንባት እየተንቀሳቀሰ ሲሆን ከአንድ ሺህ በላይ ለሚሆኑ ወጣቶችም የስራ ዕድል ፈጥሯል። ስመኝሽ የቆየ ከፕሮጀክቱ ስራ አስፈጻሚ የቀድሞው የዩኒቲ ዩኒቨርሲቲ ባለቤት ዶክተር ፍሳሐ እሸቱ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። እንግዲህ ዶክተር ፍሳሐ እሸቱ የሚለው ስም ሲነሳ ሰው በቅድሚያ የሚያስታውሰው ዩኒቲ ዩኒቨርሲቲን ነው። ምን ያክል ዓመት ሆነ ከዩኒቲ ጋር ከተለያያችሁ? ከዩኒቲ ጋር ከተለያየን በአጠቃላይ አስራ አራት አመት ሆነኝ ማለት ነው። እና አስራ አራት አመት ረጅም ጊዜ ነው፣ ግን እንደው መለስ ብለህ ዩኒቲን ስታስብ መቼም እንደ ስኬት የሚያስደስትህ እና ደግሞም አንዳንድ ጊዜ የሚያስቆጭህም ነገር ያለ ይመስለኛል እና ዩኒቲ ልብ ውስጥ ጥሎት የሄደው ነገር ምን ይመስላል? ዩኒቲ እንግዲህ እንዳልሱ ብዙ የሚያስደስትህ የሚያስቆጭም ነገር አለው። የሚያስደስተው ነገር የከፍተኛ ትምህርት እንግዲህ ታሪክ ሰርቶ ማለፉ ፈርቀዳጅ መሆኑ፣ ብዙ አዳዲስ ነገሮችን መጀመሩ ለኢትዮጵያ በከፍተኛ ትምህርት ላይ የራሱን አሻራ እየጣለ ተቋም ነው እና በዛ ሂደት ውስጥ በትምህርትም ብቻ ሳይሆን በተለያዩ ፕሮጀክቶችም የባደረገው አስተዋጽኦ የሚያስደስት ነገር ያለው የሚያስቆጭ ነገር የሚባለው እንግዲህ ዩኒቲ ያው በጣም ብዙ ነገሮች የጀመርንበት ነገር ነበር። ዛሬ ያው ዲጂታል ኢኮኖሚ ባልተባለበት ገና ባልታወቀበት ዘመን የዛሬ አስራ ሰባት አመት ዲጂታል ኢትዮጵያ ብሎ ብዙ ከቴክኖሎጂ ጋር የተገናኙ ኢኒሽቲቭች የተጀመረበት የዲስታንስ የበተለይ ቨርቹዋል ኤጁኬሽን በኦንላይን የዛሬ አስራ ሰባት አመት የጀመረ ተቋም ኢኮሜርስን የጀመረ ተቋም ነው። በአጠቃላይ የሴቶች ፓንአፍሪካን ዩኒቨርሲቲ፣ ሌሎችም ብዙ ኢኒሽቲቭዎች ነበሩትና እነሱ ሆኖ ቢኖር ኖሮ ዛሬ የት በደረስ ነበር የሚለው ቁጭት ነው እንግዲህ በኛ በኩል ያለው። ግን ደግሞ አሁን ከአስራ አራት አመት በኋላ እንደገና ወደ ኢትዮጵያ ተመልሰህ ብላክ ኢኮኖሚ ኤክሰለንስ የተሰኘ አለም አቀፍ ገጽታ ያለው አዲስ ፕሮጀክት ይዘህ ነው ወደ ሀገር ቤት የተመለስከው እና በተለይ ደግሞ በጥቁሮች ህዝቦች ላይ የሚደርሰው የዘር መድሎ የወለደው ሀሳብ እንደሆነ ተደረገጻችሁ ላይ አይቻለሁና እስኪ ስለ አጀማመሩ እና ስለ አላማው ጥቂት በለን። ይሄ ያው አሜሪካ ስቶሪ ታውቂዋለሽ። ጥቁሮች በአጠቃላይ ገጽታ አሜሪካ ውስጥ ያለው ከዛም ባሻገር ደግሞ ጥቁር መሆኑ ብቻ ሳይሆን እንደ ኤሚግራንትም ከውጭ የመጣም ጥቁር መሆን በእኛ ላይም ያለውን ተጽዕኖ በአጠቃላይ ጥቁሮች የሚደርስባቸውን የኢኮኖሚ መገለል፣ አሁን ራሱ በኮቪድ ጋር በተገናኘ ጥቁሮች ምን ያህል በኮቪድ ከነጮች በጣም በባሰ ሶስት እና አራት እጥፍ በባሰ ሁኔታ እንዴት ኢምፓክትድ እንደሆነው ሁላቸውም የምታውቂው ነው። በአጠቃላይ የጥቁሮ ማህበረሰብ በኢኮኖሚ መገለል እስከ መቼ ነው የሚቆየው? ከዛም ባሻገር ደግሞ በዓለም ላይ ያለው በኢኮኖሚ ዙሪያ ላይ ያለው የተጽዕኖ ፈጣሪነት ከዛም አልፎ ደግሞ ዘረኛ መከበሩም ራሱ ይሄ በአጠቃላይ ነው። መቼ ነው የሚቀየረው? መቼ ነው እኛ ጥቁሮች በኢኮኖሚ ሪሊ ከሌላው እንደ ሌላው ማህበረሰብ ትክክለኛ የሚገባንም ቦታ ድርሻችንን ልንዝ የሚችለው የሚለው ቁጭት የወለደው ነው እና ለዘመናት ሲንከባለል የመጣው ሂደት በአጠቃላይ ጥቁር ሕዝቦችን ችግር ለመፍታት የሚካሄድበት ፖለቲካዊ አካሄድ የትም አላደረሰን። ይልቅ ኢኮኖሚ ላይ ፎከስ አድርገን በኢኮኖሚ ላይ ብንሰራ ብንሰራ ሞር ውጤታማ መሆን ይችላለን። ከዛ ባሻገር ደግሞ እኛ ጥቁሮች ሪሊ የቪክቲም ሜንታሊቲ ይዘን ሁሌ በቃ ተበዳ አይነን እና መካስ አለብን የሚለው ሂደት እሱም ቢትም አያነስተንም። ስለዚህ ይልቅ ራዘር እርስ በራሳችን ውስጣችን ወደ ውስጥ በመመልከት ልንሰራ የምንችላቸው ነገሮች ምንድናቸው? ከዛ ባሻገር ደግሞ ያው ለዘመናት በደረሰብን ተጽዕኖ የሳይኮሎጂካል አመለካከት የስነ ልቦና ጫና ምክንያት ጥቁሮች በአጠቃላይ ድህነትን ማክሰብ ታርገነዋል። ደሃነን የሚለው በቃ ደሃዎች ናቸው የላቸውም የሚለው ኮንሰፕት አመለካከት ሪሊ ሰርጾ በቃ ሁሉ ነገር ሲመጣ እኛ የለንም የሚለው አይነት አመለካከት መጥቷል እና ድህነትን ልንቀበሉ አይገባም። በእኛ መከራከሪያ ነጥባችን ጥቁሮች ድሃ አይደለም አሜሪካ ውስጥ ብቻ ወደ አንድ ነጥብ አንድ ትሪሊየን ዳላር ኤስፔንድ የሚያደርግ ኮሚኒቲ ነው። በዓለም ዙሪያ ደግሞ የጥቁር ኢኮኖሚ ቢሰባሰብ በዓለም ውስጥ ኦፕቴን ከሚባሉ ኢኮኖሚዎች ውስጥ የሚሆነው ነው እና ያ በዛ ላይ ደግሞ ሊሻ አንድ ነጥብ ሶስት ቢሊየን ጥቁር ህዝብ ቀላል ህዝብ አይደለም። ያለን ሪሶርስ አፍሪካን በምንመለከትበት ጊዜ ከማናቸውም የሚሻል እንጂ ከማንም ያነሰ ሪሶርስ አይደለም ያለን። ይህን ሁሉ ሲይዘን ይልቅ ይልቅ የድህነትን አክሴፕት አድርገን ከምንቀበል አማራጮችን ፈጥረን ለውጥን ማምጣት እንችላለን የሚለው ሀሳብ ነው። ብላክ ኢኮኖሚክ ኤክሰለንስ ሲወለደው በግብ ደረጃ አራት ግቦችን አስቀምጦ ወደ ተግባር የገባ እንቅስቃሴ ነው። እና አራት ጎብግቦች በሚቀጥሉት አስራ አምስት አመታት አንድ ቢሊዮን ጥቁር ህዝቦችን ኢምፓክት የሚያደርጉ ፕሮጀክቶችን መዘርጋት በሚቀጥለው አስር አመት ውስጥ አንድ ሚሊዮን ብላክ ሚሊዮኖችን መፍጠር በሚቀጥሉት አስራ አምስት አመታት ውስጥ አንድ ነጥብ አምስት ትሪሊዮን ያለው የጋራ ሀብት የጥቁር ሀብቶችን መፍጠር ከዛም ባሻገር ደግሞ በዓለም ትልቁ የሆነን የትኩሮች ሜዲያ ኦርጋናይዜሽን በሚቀጥሉት አስር አመታት ውስጥ ማቋቋም ናቸው። እና እነዚህን ለመስራት የተቋቋመው ብላክ ኢኮኖሚክ ስለስ ይህንን ትልቅ አላማ እንዳልከው በዓለም ዙሪያ ያሉ ጥቁር ህዝቦች ችን የሚነካ ፕሮጀክት ነው። ግን አውርዳችሁ ደግሞ ኢትዮጵያ ውስጥ ለመጀመር ነው የተነሳችሁት። እና ፐርፐዝ ብላክ ኢትዮጵያ ብለህ ቅድም የጠቀስከውን ፕሮጀክት ለመጀመር ነው ወደ ኢትዮጵያ እየሄድከው፣ በዋናነት ደግሞ የገጠሩን ክፍል የገበሬው ላይ የሚያተኮረ ፕሮጀክትን ነው የያዛችሁት። እና እንዴት ነው ኢትዮጵያን የመረጣችሁት? ኢትዮጵያ ላይ እንቅስቃሴውን እንጀምር ስንል የራሱ ቅድም ከነገርኩህ ነጥቦች ጋር የተገናኘ ነው። እና አንዱ ትልቁ ግብ አገባችን በምንሰራቸው ፕሮጀክቶች ውስጥ በሚቀጥሉት አስራ አምስት አመታት አንድ ቢሊዮን የሚሆን ጥቁሩን ህዝብ ኢምፓክት ማድረግ አለብን ብለን የተነሳ ነው። አደለም አብዛኛው ጥቁር ህዝብ የሚኖረው አፍሪካ ነው። አፍሪካ ውስጥ ገጠር ውስጥ ነው። አደለም እና ሰባና እስከ ሰባ አምስት በመቶ የሚኖረው ጥቁር ህዝብ በአጠቃላይ በአፍሪካ ገጠር ውስጥ የሚኖር ስለሆነ ይህንን ሂደት ወደንም ጠላንም እኛ ይህን ጆግ ብነታ ብለን ከተነሳ መጀመሪያችን የሚሆኑ አፍሪካ ውስጥ ያለው ገጠር ማህበረሰብ ነው ማለት ነው። ስለዚህ ግብርናና ከግብርና ጋር በተገናኘ ግንኙነት ያለውን ማህበረሰብ ነው ማለት ነው። ስለዚህ ሳንወድ በግዳችን ባስቀመጥነው ግብ መሰረት ወደ አፍሪካ ገባን። አፍሪካ ከገባን በኋላ እንግዲህ ያው ሞዴላችን እኛ ቴክኖሎጂ ብዙ ጊዜ ሰዎችን እንግዲህ ፐርፐዝ ብላክ ኢኮኖሚክ ስለንስ ነ ኢኮሜርስ ብሎክ ያስባሉ። እኛ እንግዲህ አብዛኛው የገጠሩ ማህበረሰብ ሁላችሁም ኢትዮጵያውያኖች ናችሁ። ምናልባት የሌሎች ሀገሮች ድምፅ ነበረበት። ኢትዮጵያውያንን ወደ መቶ ሰላሳ አምስት የምንጠጋ ኢትዮጵያውያን በዚህ ድርጅት ውስጥ የተንቀሳቀስን ነው ያለነው። ከዛ ባሻገር ከተማ ፐርፐዝ ብላክ ኢትዮጵያን ይዘን ስንገባ ወደዚህ ወደ ኢትዮጵያ አንድ መቶ ስምንት የሚጠጉ ሙሉ በሙሉ ኢትዮጵያውያን ፋውንደሮች ናቸው የፐርፐዝ ብላክ ኢትዮጵያን የሚያቋቁመው እንግዲህ የዲጂታል ኢኮኖሚ ወይም ደግሞ በበይነ መረብ ላይ የሚደረግ የግብይት ስርዓትን ለመፍጠር በመሰረታዊ ሁኔታ የኢንተርኔት አገልግሎት የሚያስፈልግ ይመስለኛል። ኢትዮጵያ ውስጥ ደግሞ እንግዲህ በጣም ዝቅተኛ ደረጃ ላይ ነው ያለው። የኢንተርኔት ሁኔታ ደግሞ ያለውም ኢንተርኔት በተለያዩ ችግሮች ምክንያት በተደጋጋሚ እንደምናያቸው መቆራረጦች ይከሰታልና ይህን ያሰባችሁትን የናሙና ፕሮጀክት ለመስራት ለማሳካት ትችላላችሁ አሁን ባለው ሁኔታ? እንችላለን። የኛ ፕሮጀክት ቅድም እንዳልኩሽ በይነ መረብ ወይም ደግሞ በኢንተርኔት ላይ ዲፔንድ የሚያደርገው ክፍሉ በጣም በጣም አነስተኛ ክፍሉ ነው። ወደ ፊት እያደገ የሚሄደው ፓርቱ ቢሆንም ግን አሁን ከጀማሮ የሚሆን ለተወሰነ ጊዜ እስከ ባጭር ጊዜ ብኛ በሚታይ እይታ የተወሰነ ክፍሉ ነው። አድማጮቻችን የምሽቱ ፕሮግራማችን ተጠናቋል። በ22፣ በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኒ ሳየነኝ በእኛ በኩል ሰላም፣ ደህና ደሩ በደህና